የናይጄሪያው የውጭ ጉዳይ ሚኒስትር ጂኦፍሪ ኦኒያማ ቡድን ሀያ የሚለውን ቃል ሲሰሙ ከአንደበታቸው የሚወጣው ሙገሳና ጥሩ ቃላት ነው። ኦኒያማ ጀርመን የቡድን ሀያ ሊቀመንበር በሆነችበት ጊዜ ሁኔታው ሁሉ በጣም ጥሩ ነበር፣ የጀርመንና የናይጄሪያ የወዳጅነት ግንኙነትም እጅግ ጥሩ ነበር ሲሉ ተናግረዋል። ጀርመን የቡድን ሀያ ጉባኤን በፕሬዝደንትነት መምራቷ ለእኛ አወንታዊ ነው። ምክንያቱም ከጀርመን ጋር እጅግ ጥሩ ግንኙነት አለን። መራይተ መንግስት አንጌላ ሜርክልና ፕሬዝደንት ቡሃሪም የጠነከረ ወዳጅነት አላቸው። የቡድን ሀያ አባል ሀገራት የመሆን ፍላጎትም አለን። ስለዚህም የናይጄሪያው የውጭ ጉዳይ ሚኒስትር ኦኒያማ ጀርመን ናይጄሪያ የቡድን ሀያ አባል ሀገር እንድትሆን እንድትረዳ ጠይቀዋል። ምክንያቱንም ሲያስረዱ ቡድን ሀያ ጠቃሚ አካል ነው። ዓለም አቀፍ ውሳኔዎች በሚወሰኑበት ጊዜ ከነዚህ ዋና ከሚባሉት አባል ሀገራት ጋር በአንድነት መቀመጡ ለናይጄሪያ ትልቅ ትርጉም አለው። በወቅቱ የቡድን ሀያ ጉባኤ ላይ ደቡብ አፍሪቃ ብቸኛዋ ተሳታፊ አፍሪቃዊት ሀገር ስትሆን ከፕሬዝደንት ጄኮብ ዙማ ለጥቆ የአፍሪቃ ሕብረት ሊቀመንበር አልፋ ኮንዴ እንዲሁም ለአፍሪቃ ልማት አዲስ ወዳጅነትን ማለትም ኔፓድን ወክለው የሴኔጋሉ ፕሬዝደንት ማኪ ሳላ በጉባኤው ላይ ይገኛሉ። ጀርመን በቡድን ሀያ ፕሬዝደንትነት ወቅቷ ያደረገችውን ጥረት ብዙዎች የአፍሪቃ ፖለቲከኞች በጣም ያወድሳሉ። በሰኔ ወር መጀመሪያ በርሊን ላይ በተካሄደው የአፍሪቃ ሰባ ተሳታፊ የነበሩት የአፍሪቃ ሀገራት ፕሬዚዳንቶች የጀርመኗ መራሒተ መንግስት የአንጌላ ሜርክልን ጥረት አድንቀዋል። በዚሁ ስብሰባ ላይ የጊኒው ፕሬዚደንት አልፋ ኮንዴ ስብሰባውን የሜርክል እቅድ ለአፍሪቃ ሲሉ ነበር የሰየሙት። ይሁንና በስብሰባው ይህን መሰል ጥሩ ቃል ይሰማ እንጂ አፍሪቃውያኑ ከዚህ በስተጀርባ የሚጠብቁት ነገር እንዳለ የታወቀ ነው። ቡድን ሀያ የግል መዋለ ንዋይ አፍሳሾችን ወደ አፍሪቃ ለማንቀሳቀስ ቃል ገብቷል። የዚህ ፕሮግራም ዋናው ጉዳይም በአፍሪቃ ሀገራት በቡድን ሀያ እንዲሁም በዓለም አቀፍ ድርጅቶች መካከል የመዋለንዋይ አፍሳሾች ትብብር ነው። የአፍሪቃ መንግስታት በበኩላቸው ይህን እቅድ ለአፍሪቃ የበለጠ የስራ እድሎችና ሀብትን ያመጣል ብለው ተስፋ ያደርጋሉ። የኢኮኖሚ ጉዳይ ተወካዮችም ይህንን የቡድን ሀያ እቅድ ትክክለኝነት ይናገራሉ። ጆሃንስበርግ በሚገኝ የንግድ ማዕከል ዳይሬክተር ዶና ኔመር እንደሚሉት ይህ የግል መዋለንዋይ አፍሳሾችን እንቅስቃሴ በብዙ ሰዎች ዘንድ ተስማሚነት ይኖረዋል። የአፍሪካ የእርዳታ ፕሮግራም ለአፍሪካ ልማት እድገት ቁልፍ ይሆናል ብለን አንገምትም ብለዋል። በታንዛኒያ የሚገኝ አንድ የዶቸ በለ የኪስ ዋይ ቋንቋ ፌስቡክ ተከታታይ ተመሳሳይ ሀሳብን ሰጥቷል። ጠንካራ ቴክኖሎጂና ኢኮኖሚ ያላቸው አጋር ሀገራት የአፍሪቃን ኢኮኖሚ ሊረዱ ይችላሉ። ሌላው አስተያየት ሰጪ በበኩሉ አፍሪቃን በተመለከተ የአፍሪቃና የጀርመን ፖለቲከኞች ትኩረት የተሞላው ፍላጎትን ካሳዩ በኢኮኖሚና አካባቢያዊ ጉዳዮች ላይ አወንታዊ ለውጥን ሊያመጡ ይችላሉ ሲል አስተያየቱን አስቀምጧል። ኒጀር የሰብአዊ መብት ተቆርቋሪ ማናሳኒ አዳሙ ይህንን ጉዳይ በጥርጣሬ ነው የሚመለከቱት። ቡድን ሀያ የአፍሪቃን እድገት ለማራመድ የሚያደርገው ጥረት ጥሩ ይመስላል። በተካሄዱት ጉባኤዎች ላይ ሌሎች ሀገሮችና ዓለም አቀፍ ድርጅቶች አፍሪቃን እንዴት መርዳት እንደሚቻል በተደጋጋሚ ሀሳብ አቅርበዋል። ጥያቄው ግን ይላሉ አዳሙ፣ የአፍሪቃ ሀገራት ፍላጎታቸውን እንዴት አቀናጅተው በአንድ ማቅረብ ይችላሉ የሚለው ነው። ጀርመን ለአፍሪቃ ልማት ይበጃል በሚል የወጠነችውን እቅድ ያዘጋጀችው ከአምስት የአፍሪቃ ሀገራት ማለትም ሴኔጋል፣ ኮት ዲር፣ ቱኒዚያ፣ ሩዋንዳና ሞሮኮ ጋር ከተነጋገረች በኋላ ነው። ደቡብ አፍሪቃ በእርግጥ የቡድን ሀያ አባል ሀገር ናት። እዚህ ላይ ጥያቄው የአፍሪቃ ሀገራት ፍላጎታቸውን በትክክል ማቅረብ ይችላሉ የሚለው ነው። ችግሩ እስካሁን በተደጋጋሚ ለአፍሪቃ ልማት የተለያየ ሀሳብ መቅረቡ ነው። አፍሪቃውያኑ በእርግጥ የሚፈልጉትን በትክክል ማሳወቅ አለባቸው። የልማት እቅድ አሊያም ማርሻል ፕላን ብለው የሚጠሩትን ንድፈ ሀሳብ ለቡድን ሀያ ጉባኤ ቢያቀርቡ በጣም የተሻለ ይሆን ነበር። የንግድ ግንኙነቱ ለውጥ እንዲደረግበት ውጥረት ማሳደር ይገባቸው ነበር። በዚህም የወቅቱ የቡድን ሀያ አፍሪ እንቅስቃሴ በአፍሪቃ ትልቅ የኢኮኖሚ ውጤት ያመጣል ተብሎ አይጠበቅም። የአንዳንድ አፍሪቃውያን የዶቸበለ የፌስቡክ ተከታታዮች አስተያየት ከዚህ ዘለል ያሉ ናቸው። ከቤኒን የዶቸበለ የፈረንሳይኛ ቋንቋ ክፍል ተከታታይ ባስቀመጡት አስተያየታቸው ምዕራባውያን ሀገራት የራሳቸውን ጥቅም እያሳደዱ ለአፍሪቃ ሀገራት እድልና ልማትን እየፈለግን ነው ሲሉ የሚናገሩትን ነገር ቢያቆሙ ጥሩ ነው ብለዋል። ከዲሞክራቲክ ኮንጎ ሌላው አስተያየት ሰጪ በበኩሉ ስለ አፍሪቃ ልማት መናገር የሚችሉት አፍሪካውያን ብቻ ናቸው ብለዋል። ይህ ማለት ምዕራባውያኑ ሀገራት አፍሪቃውያኑ ራሳቸው በቀደዱት መንገድ እንዲራመዱ ሊለቋቸው ይገባል ነው። አንዳንዶች ተስፋ የሚያደርጉት የቡድን ሀያ አባል ሀገራት አስቸኳይ ጥያቄዎችን ችላ እንዳይሉ ነው። ሌላው የዶቸቨለ የፈረንሳይ ቋንቋ ክፍል ተከታታይ ባስቀመጡት አስተያየት የቡድን ሀያ ጉባኤ ተሳታፊዎችን የምንጠይቀው በአፍሪቃ ትክክለ እኛ ዲሞክራሲን ለማስፋፋት እንዲረዱን ነው። ያለ ዲሞክራሲ ትክክለኛ ልማት የለም።